የአሜሪካ ድምፅ ነው። በ በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ግንቦት 17 2014 ዓ.ም ምሽት ዝግጅታችን ጀመረ። በዩናይትድ ስቴትስ ቴክሳስ ክፍለ ግዛት በሚገኝ አንድ ትምህርት ቤት ውስጥ በተከፈተ ተኩስ 19 ተማሪዎችና ሁለት መምህራን ተገደሉ። የ18 ዓመት ልጅ መሳሪያ የሚሸጥበት መደብር ገብቶ ሁለት አውቶማቲክ ጠመንጃ ለመግዛት መቻሉ ራሱ ልክ አይደለም። ግድያውን ተከትሎ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ካደረጉት ንግግር የተቀነጨበውን የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። መንግስት ህግ የማስከበር ዘመቻ በሚል እያካሄደ ያለውን እስር የሚቃኝ ዘገባም ይኖረናል። አማራ ክልል የተከሰተውን ወረርሽኝ የሚያጣራ አንድ ዓለም አቀፍ ልዑክ ቡድን መቋቋሙንም እንመለከታለን። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየ ነኝ። ኤልያስ አስማሪያ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንዲከታተሉን እንጋብዛለን እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን እናንተም አብራችሁን ቆዩ አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም ጤና ይስጥልን አድማጮቻችን እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ ዩናይትድ ስቴትስ ቴክሳስ ክፍለ ግዛት ውስጥ በሚገኝ አንድ ትምህርት ቤት ትናንት አንድ አጥቂ በከፈተው ተኩስ 19 ህጻናትና ሁለት አዋቂ ሰዎችን ጨምሮ 21 ሰዎች ተገድለዋል። ምዕራባዊ ቴክሳስ ዩቫልዲ ከተማ ውስጥ ትናንት ማክሰኞ የደረሰው አደጋ የብዙ ሰዎች ህይወት ከጠፋባቸው የጅምላ ጥቃቶች አንደኛው መሆኑ ተገልጿል። የቴክሳስ ባለስልጣናት ጥቃቱን የፈጸመው የ15 ዓመቱ ወጣት ወደ ትምህርት ቤት ከማምራቱ በፊት መጀመሪያ ሴት አያቱን መግደሉን ገልጸዋል። አጥቂው በህግ አስከባሪዎቹ የተገደለ መሆኑም ተመልክተዋል። ፕሬዚደንት ጆ ባይደን ግድያውን አስመልክቶ ባደረጉት ንግግር ዩናይትድ ስቴትስ ምክር ቤት የመሳሪያውን ቁጥጥር ህጉን እንዲያሻሽል ግፊት አደርጋለሁ ብለዋል። ዝርዝር ዘገባው በምሽቱ አብይ ርዕስ ይቀርባል። የአፍሪካ ልማት ባንክ በአህጉሪቱ የተከሰተውን የምግብ እጥረት ቀውስ ለመቋቋም የ1.5 ቢሊዮን ዶላር አስቸኳይ የምግብ እርዳታ ፕሮግራም አጽድቋል። አስቸኳይ የምግብ እርዳታ ፕሮግራሙ የጸደቀው የባንኩ አመራሮች በአህጉሪቱ የተከሰተውን የምግብ እጥረት የሚቀረፍበትን መላ ለመዘየድ በአክራ ጋና በተሰበሰቡበት መድረክ ላይ ነው። የቪኦኤው ኬንት ሜናሽ የባንኩን መሪዎችና ባለሙያዎችን አነጋግሮ ከአክራ የላከውን ዘገባ እንግድ ወልዴ ወደ አማርኛ መልሶታል። የአፍሪካ ልማት ባንክ ፕሬዝደንት የሆኑት አኪኒውሚ አደሲና ለመገናኛ ብዙሃን ባለሙያዎች እንደተናገሩት በሩሲያና በዩክሬን መካከል እየተካሄደ ባለው ጦርነት ሳቢያ አህጉሪቱ ቢያንስ የ30 ሚሊዮን ቶን ምግብ እጥረት ይታይባታል። አሁን የጸደቀው አዲስ አስቸኳይ ፕሮግራም 20 ሚሊዮን ለሚሆኑ የአፍሪካ ገበሬዎች ጥራት ያለው ዘርና ማዳበሪያ በማድረስ የእህል ምርትን ለመጨመር መታሰቡን አያይዘው ገልጸዋል። በሩሲያና በዩክሬን መካከል እየተካሄደ ባለው ጦርነት ሳቢያ በአፍሪካ ላይ ያንዣበበውን የምግብ እጥረት ቀውስ ለመቅረፍ የአፍሪካ ልማት ባንክ ከአፍሪካ ሕብረት ኮሚሽን ጋር በመተባበር በአህጉሪቱ አስቸኳይ ምግብ ለማምረት የሚያስችል እቅድ ተነድፏል። የአንድ ነጥብ አምስት ሚሊዮን ዶላር ፕሮግራም የአፍሪካ አገሮች በአስቸኳይ እህል እንዲያመርቱ ለመርዳት የሚውል ይሆናል ነው ያሉት። አዴሲና በመቀጠል ሲናገሩ እቅዱ ያለመው 18 ሚሊዮን ቶን በቆሎ፣ 11 ሚሊዮን ቶን ስንዴ፣ 6 ሚሊዮን ቶን ሩዝ እና 2.5 ሚሊዮን ቶን አደንጓሬ በአጠቃላይ 38 ሚሊዮን ቶን እህል ለማምረት ነው። አክራ በሚገኘው የኢኮኖሚ ልማት ፖሊሲ አውጪ ማዕከል የሚሰሩት የኢኮኖሚ ባለሙያ ዳንኤል አማርቴ በበኩላቸው የልማት ባንኩ ያጸደቀው አስቸኳይ የምግብ ፕሮግራም ወቅታዊ ነው ይላሉ። የቀረበው ፕሮግራም ትክክለኛ እርምጃ መሆኑንና አህጉሪቱ ከሩሲያና ዩክሬን ታስገባ የነበረውን ምግብ ለመተካት ሌሎች አማራጮችን ለመጠቀም ያስችላታል ብለዋል። ሩሲያ በዩክሬን ላይ ጥቃት ከሰነዘረችና አፍሪካ ከዩክሬን የምታስገባው ምርት በከፍተኛ ደረጃ ካሽቆለቆለ ወዲህ በአህጉሪቱ የስንዴና ዳቦ የመሳሰሉ ምርቶች ዋጋ በመቶ ፐርሰንት ጨምረዋል። ጦርነቱ በተጨማሪም የማዳበሪያ አቅርቦትን አዛብቷል። በደቡብ አፍሪካ የወደብ ከተማ ደርባን ባለፈው ወር በጣለው ከፍተኛ ዝናብ በደረሰው የጎርፍ አደጋ ያገገሙት ጉዳተኞች ባለፈው ቅዳሜና እሁድ በጣለ ሌላ ከፍተኛ ዝናብ መመታታቸው ተነግሯል። ጉዳቱ የደረሰባቸውና ባለሙያዎች ለወደፊቱ ከእንዲህ ያለው ጉዳት የሚያድናቸው አዲስ የከተማ ንድፍና ግንባታ የሚያስፈልግ መሆኑን ተናግረዋል። በታሪክ ከፍተኛ በሆነው ዝናብ በደረሰው የጎርፍ አደጋ ወደ ሰባት ሺህ ሰዎች ቤት አልባ መሆናቸው ተነግረዋል። የደቡብ አፍሪካ ፌዴራል መንግስት አካባቢውን ለማጽዳትና መልሶ ለመገንባት 63 ሚሊዮን ዶላር መመደቡን አስታውቋል። ይሁን እንጂ እስካሁን ምንም እርዳታ ያላገኙ መሆኑን የሚናገሩት ሰለባዎቹ ሁኔታዎች አሁንም ያልተሻሻሉ መሆኑን ገልጸዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ ከሩሲያ ጋር ለመደራደር ፈቃደኛ መሆናቸውን ገልጸው ይሁን እንጂ ይህን የሚያደርጉት ከፕሬዝደንት ፑቲን ጋር ከሆነ ብቻ ነው ሲሉ ዛሬ ረቡዕ ተናግረዋል። ለዓለም ኢኮኖሚ ፎረም ተሳታፊዎች ዛሬ ባሰሙት የቪዲዮ ንግግር ፑቲን እውነታውን የሚገነዘቡ ከሆነ ከዚህ ውጭ ለመውጣት የሚያስችል የዲፕሎማቲክ መንገድ አለ ብለዋል። ዘለንስኪ አክለውም ከሩሲያ ጋር ለመነጋገር የመጀመሪያ እርምጃ የሚሆነው የሩሲያ ኃይሎች ባለፈው የካቲት ማብቂያ ላይ ዩክሬንን ከመውረራቸው በፊት ወደ ነበሩበት ይዞታ መመለስ አለባቸው ብለዋል። በቅርብ ጊዜ ውስጥ ያሉ ሁኔታዎች ግን ወደ ንግግር የሚያመሩና ግጭቱንም በአጭር ጊዜ ውስጥ የሚያስቆሙ አለመሆናቸው ተመልክተዋል። ዜለንስኪ በትናንትናው እለት በዩናይትድ ስቴትስ ቴክሳስ ውስጥ ባለ አንድ የመጀመሪያ ደረጃ ትምህርት ቤት ውስጥ በተደረገው የጅምላ ግድያ ልጆቻቸው ለተገደሉባቸው ቤተሰቦች መጽናናትን ተመኝተዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የሰሜን እስያ ጉብኝታቸውን ባጠናቀቁ ጥቂት ሰዓታት ውስጥ ሰሜን ኮሪያ ዛሬ ረቡዕ አህጉር አቋራጭ እንደሆነ የተገመተውን ጨምሮ ሶስት የባለስቲክ ሚሳይል መሳሪያዎችን ለፍተሻ መተኮሷን የደቡብ ኮሪያ አስታወቀች። የዩናይትድ ስቴትስ ባለስልጣናት ሰሜን ኮሪያ ፕሬዚደንት ባይደን እስያን በሚጎበኙበት ወቅት የረጅም ርቀት ሚሳይሎችን ሌላው ቀርቶ የኒውክለር ሙከራን ልታካሄድ እንደምትችል አስቀድመው አስጠንቅቀዋል። ምንም እንኳ በሰሜን ኮሪያ ባይደን እስያን እየጎበኙ በነበረበት ወቅት ከሙከራው የታቀበች ቢሆንም ጃፓንን ከለቀቁ 12 ሰዓታት በኋላ ሙከራዎችን አከታትላ ለቃለች። ሰሜን ኮሪያ በዚህ ዓመት 17 ጊዜ የጦር መሳሪያ ፍተሻዎችን ማድረጓ የተገለጸ ሲሆን አህጉር አቋራጭ ሙከራዎችን ስታደርግ በአመት ውስጥ ይህ የመጀመሪያው መሆኑ ተመልክቷል። ዩናይትድ ስቴትስ፣ ደቡብ ኮሪያና ጃፓን የሰሜን ኮሪያን ሙከራዎች የተባበሩት መንግስታት የጸጥታው ምክር ቤትን ውሳኔዎች በመጣስ የተፈጸመ መሆኑን በመጥቀስ ተቃውመዋል። ይሁን እንጂ ቻይናና ሩሲያ ዩናይትድ ስቴትስ ከሰሜን ኮሪያ ጋር ከስምምነት አለመድረሷን በመጥቀስ ወቅሰዋል። የሩሲያ ፓርላማ ትናንት ባወጣው ሕግ ምዕራባውያን አገሮች የጸረ ሩሲያ ሚዲያ አቋም ካላቸው አቃቢ ሕግ በሞስኮ ቢሮ ያላቸውን የውጭ አገር ዜና ማሰራጫዎችን መዝጋት የሚያስችለውን ስልጣን ሰጥቶታል። ህጉ የወጣው በምዕራብ ዓለም የሚገኙ አንዳንድ የሩሲያ መንግስት የዜና ማሰራጫዎች መዘጋታቸውን ተከትሎ መሆኑን ተገልጸዋል። ባለፈው መጋቢት ስለ ሩሲያ ጦር የሐሰት ዜናዎችን ማሰራጨት የሚያስቀጣ መሆኑን በመግለጽ በወጣው ህግ ላይ በተጨማሪነት የወጣው አዲሱ ህግ በሩሲያ በሚገኙ የውጭ ዜና ማሰራጫዎች ላይ ሌላ ጫና የሚፈጥር መሆኑ ተመልክተዋል። አድማጮች፣ ለምሽቱ ዜና የተመደበው ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዜናዎቹ እናመሰግናለን። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ረቡ ግንቦት 17 2014 ዓ ም ምሽት ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በጣም የሚያሰጋኝ ነገር ይሄ ነው። ምናልባትም የኢትዮጵያ ውስጥ የፕሪንት ሚዲያው ግባተ ግብአተ መሬት በቅርቡ የሚፈጸም ነው የሚመስለኝ፣ የተለየ እርምጃ ካልተወሰደ መጠቀም በአዲስ አበባ ዩኒቨርሲቲ የጋዜጠኝነት ትምህርት ክፍል መምህር የሆኑትን አቶ መኩሪያ መካሻን ነው የሰማችሁት። የህትመት ዋጋ ሰማኒያ በመቶ መጨመሩን ተከትሎ ህልውናቸው አደጋ ላይ የወደቀውን የጋዜጣና መጽሔት ህትመት አስመልክቶ የተዘጋጀ ዘገባ በሁለተኛው አጋማሽ ይኖረናል። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በማህበራዊ ድረ ገጻችን በፌስቡክ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። አሁን ወደ ቀዳሚው የአብይር ዘገባችን እናልፋለን። በዩናይትድ ስቴትስ ቴክሳስ ክፍለ ግዛት ውስጥ በሚገኝ ትምህርት ቤት ተኩስ በከፈተ አጥቂ እጅ 19 ተማሪ ልጆችና ሁለት ታዋቂዎች መገደላቸውን ተከትሎ ፕሬዚዳንት ጆ ባይደን የዩናይትድ ስቴትስ ምክር ቤት የመሳሪያ ቁጥጥር ህግጋቱን እንዲያሻሽል ግፊት አደርጋለሁ በማለት ፊታቸው ላይ በግልጽ ቁጣና ሐዘን እየተነበበባቸው ቃል ገብተዋል። የአሜሪካ ድምጿ አኒታ ፓውል እና ክሪስ ሃና ያጠናቀሯቸውን ዘገባዎች ቆንጅታየ ታቀርበዋለች። ደቡብ ምዕራባዊ ዩናይትድ ስቴትስ ቴክሳስ ክፍለ ግዛት የምትገኘው ዩቫልዲ ከተማ ውስጥ ትናንት ማክሰኞ የደረሰው ይህ ግድያ በሀገሪቱ ታሪክ በትምህርት ቤት ውስጥ በተከፈተ ተኩስ የብዙ ሰው ህይወት ከጠፋባቸው የጅምላ ጥቃቶች አንዱ ነው። ባለስልጣናቱ እንዳሉት የ18 ዓመቱ አጥቂ መጀመሪያ ሴት አያቱን ከገደለ በኋላ መኪናውን እየነዳ ሄዶ ትምህርት ቤቱ ደጃፍ ላይ አጋጭቶ በማቆም ገብቶ ተኩስ የከፈተ ሲሆን፣ አጥቂውን ህግ አስከባሪዎች ተኩሰው ገድለውታል። የቴክሳስ የህዝብ ደህንነት ጥበቃ አባል ሳጂን ኤሪክ ኤስቴራዳ ለሲኤንኤን በሰጡት ቃል የጥይት መከላከያ የለበሰው አጥቂው መሳሪያውን ይዞ ካጋጨው መኪና ውስጥ ወጥቶ ሲራመድ አይተውት ተከታትለውት ነበር፣ ቢሆንም ትምህርት ቤቱ ግቢ ውስጥ እንደገባ ገልጸዋል። ትናንት ማታ ፕሬዚደንት ጆ ባይደን ተገቢ የመሳሪያ ቁጥጥር ህግ ሲሉ የገለጹት እንዲደነገግ የሚያስችል ትርጉም ያለው እርምጃ እንደሚወስዱ ዝተዋል። የአስራ ስምንት ዓመት ልጅ መሳሪያ የሚሸጥበት መደብር ገብቶ ሁለት አውቶማቲክ ጠመንጃ ለመግዛት መቻሉ ራሱ ልክ አይደለም። እንዲያው ስለ እግዚአብሔር አንድ ሰው ሰው ሊገድልበት ካልሆነ ከባድ መሳሪያ ለምን ያስፈልገዋል? ስለ እግዚአብሔር ጫካ ውስጥ ጥይት የማይበሳው ሰደርያ ለብሶ የሚሮጥ አጋዘን የለ። በጣም እኮ የሚያናድድ ነገር ነው። መሳሪያ አምራቾቹ ትልቅ ትርፍ የሚያስገኝላቸው ስለሆነ ከባድ መሳሪያ እንድሸጥላቸው ሀያ ዓመት ሙሉ በጣም ሰርተውበታል። ስለ እግዚአብሔር በርትተን ይህን ኢንዱስትሪ መጋፈጥ አለብን። ፕሬዝደንት ባይደን ቴክሳስ ዩቫልዲ ከተማ በሚገኘው ሮብ አንደኛ ደረጃ ትምህርት ቤት በተፈጸመው ጥቃት የሚወዷቸው ለተገደሉባቸው ቤተሰቦች ሐዘናቸውን ገልጸዋል። የልጅ ሞት የሕይወት አካል ተገንጥሎ መወሰድ ማለት ነው። ባዶነት ይሰማሃል። እፍን አድርጎ የሚይዝ እስከ ዘላለሙ አብሮ የሚኖር የማይለቅ ሐዘን ነው የሚፈጥረው የተለየ ስሜት ነው። የጅምላ ተኩስ ጥቃቱን የከፈተው የዩቫልዲ ከተማ ነዋሪ የ18 ዓመት ወጣት እንደነበረና የጸጥታ ጠባቂዎች እንደገደሉት ሪፐብሊከኑ የቴክሳስ አገረ ገዢ ግሬት አበት ናቸው የተናገሩት። ዩቫልዲ ውስጥ የደረሰው በጣም የሚሰቀጥጥና የሚያሳዝን ነገር ነው። ቴክሳስ እንዲህ ላለ አድራጎት ትዕግስት ሊኖራት አይችልም። የከተማዋ ሕግ አስከባሪዎችና የቴክሳስ ክፍለ ሀገር የህዝብ ደህንነት ጥበቃ አባላት ፈጣን እርምጃ በመውሰድ ላይ ናቸው ጥቃቱን ያደረሰውን ሰው አውቀውታል ሕይወቱ አልፏል በዋሽንግተን የፕሬዚደንት ባይደን ዲሞክራቲክ ፓርቲ አባላት የቴክሳሱን ጥቃት ወደፊት እንዲህ ያለ ድርጊት እንዳይፈጸም የሚከላከል የለውጥ እርምጃ እንድንወስድ ጥሪ ይሆነናል ብለዋል ዲሞክራቱ ሴኔተር ክሪስ መርፊ እንዲህ ይላሉ እዚህ መድረክ ላይ ተንበርክኬ ባልደረቦቼን እለምናችኋለሁ። ይህን ጉዳይ ወደፊት የሚያራምድ መላ ፈልጉ። አብረን እንዲህ ያለው ነገር እንዳይፈጸም የሚረዳ ሕግ ለማውጣት የምንችልበትን መንገድ እንፈልግ። ሪፐብሊካን ባልደረቦቼ እኔ የምደግፈውን ሁሉንም ነገር እንዲደግፉ አልጠብቅም። እሱን እንረዳለሁ። ነገር ግን ሁላችንንም የሚያስማማን ነገር ይኖራል። እሱን እንፈልግ። አሜሪካ ውስጥ የጅምላት ጥቃት ከእንግዲህ ፈጽሞ እንዳይደገም ዋስትና ላይሰጥ ይችላል። አንድ ስምምነት ላይ መድረስ ግን እንችላለን። ቴክሳስ መሳሪያ የመታጠቅ መብትን ለማስከበር አጥብቃ የምትከራከር መሆኗን በኩራት ነው የምትመለከተው። ነዋሪዎቿ ብዙ ጊዜ እውነት ባይሆንም፣ ሰንደቅ ዓላማዋ ከዩናይትድ ስቴትስ ባንዲራ እኩል ከፍ ብሎ እንዲውለበለብ የተፈቀደላት ብቸኛ ስቴት ቴክሳስ ነች ብለው ሲገልጹ ይሰማሉ። ፕሬዚደንት ባይደን በዋይት ሀውስና በሁሉም የመንግስት ህንጻዎች ብሔራዊው ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ አዘዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በቴክሳስ ዩቫልዲ ከተማ ትምህርት ቤት በደረሰው አረመኔያዊ የጅምላ ግድያ በጥልቅ ማዘናቸውን ቃል አቀባያቸው ገልጸዋል። አብዛኞቹ የጥቃቱ ሰለባዎች ልጆች መሆናቸው ደግሞ አብዝቶ የሚያሳዝን ነው ብለዋል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የሩብ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት በዩናይትድ ስቴትስ ቴክሳስ ግዛት በተማሪዎች ላይ የተፈጸመውን ግድያ አስመልክቶ የተዘጋጀውን የአብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። መንግሥት የሕግ ማስከበር ዘመቻ በሚል እያካሄደ በሚገኘው የሰሞኑ እንቅስቃሴ አባሎቻቸውና ደጋፊዎቻቸው ጭምር መታሰራቸውን የአማራ ብሔራዊ ንቅናቄ ወይም አብንና እናት ፓርቲ አስታወቁ። በፖለቲካ አቋሟቸው ምክንያት የታሰሩ ያሏቸው ሰዎች ያለምንም ቅድመ ሁኔታ እንዲፈቱም አብን ጠይቋል። በሌላ በኩል የኢትዮጵያ ባለስልጣናት በቅርቡ የታሰሩ ጋዜጠኞችንና የመገናኛ ብዙሃን ባለሙያዎችን በሙሉ መፍታት እንዳለባቸው ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ትላንት ባወጣው መግለጫ አሳስቧል። ዩናይትድ ስቴትስም የኢትዮጵያ ባለስልጣናት የህግ የበላይነትን እንዲያከብሩ አሳስባለች። ማምሻውን መግለጫ ያወጣው የአማራ ክልል መንግስት ግን ህግና ስርዓትን የማስከበር ግዴታውን እየተወጣ ያለው ህግን በማክበር እንደሆነ በመግለጽ የሚቀርቡበትን ትችቶች ተከላክሏል። አስቴር ምስጋናው ዝርዝሩ ልካለች። የአማራ ብሔራዊ ንቅናቄ አብንና እናት ፓርቲ እንዳሉት የፌዴራልና የክልል መንግስታት ህግ የማስከበር ዘመቻ በሚል እየወሰዱ ባሉት እርምጃ ከታሰሩት ውስጥ የእነሱ አባላትና ደጋፊዎች ይገኙበታል። የአማራ ብሔራዊ ንቅናቄ አብን ትናንት ባወጣው መግለጫ አመራሮቹና አባላቶቹን ጨምሮ በፖለቲካ አመለካከታቸው ምክንያት የታሰሩ ሰዎች በአስቸኳይ እንዲፈቱ ጠይቋል። እንደዚህ አይነቱ እስር እንዲቆምም አሳስቧል። ይህም ሆኖ ለክልሉ ህዝብ እየቀረበ ነው ያለውን የአመፅ ጥሪ እንደማይቀበለው ነው አብን ያስታወቀው። ጥሪው ያለንበትን አጠቃላይ የጸጥታ ሁኔታ የዘነጋና ኃላፊነት የጎደለው ነው ብሏል። ይህ መግለጫ እንደማይመለከታቸው ከገለጹት የአብን ከፍተኛ አመራሮች ውስጥ በማህበራዊ ትስስር ገጻቸው ከገለጹት ውስጥ አንዱ አቶ ክርስቲያን ታደለ ሲሆኑ ዶክተር ደሳለኝ ጫኔም በፓርቲው ውስጥ የነበራቸውን ጊዜያዊ ኃላፊነት ማጠናቀቃቸውን መግለጫው እንደወጣ አስታውቀዋል። በተመሳሳይ የእናት ፓርቲም አራት አመራሮቹ የት እንዳሉ እንደማያውቅ የፓርቲው ዋና ጸሐፊ አቶ ጌትነት ወርቁ ዛሬ ለአሜሪካ ድምጽ ተናግረዋል። የታሰሩብን አራት የአመራር አባላት ናቸው። በየቅርንጫፉ ያሉ ሰብሳቢዎች፣ ምክትል ሰብሳቢዎች እና የስራ አስፈጻሚ አባላት ናቸው። አራቱም አጋጣሚ ሆነው የፓርቲው የህዝብ ተወካዮች ምክር ቤት ይችሉ የነበሩ ናቸው። ሁለት ሺ አስራ ሶስት በተደረገው ምርጫ አንዱ ሰቆጣ ያለ ልጅ ነው፣ ሙሉጌታ ይባላል። ሁለተኛ ፒሊሊ ላይ ያለ ልጅ ነው፣ ታደለ ይባላል። ሶስተኛው እግባሩ የሚባል የአመራር አባል ነው፣ ሞጣ ላይ ያለ ነው። እነዚህ ሶስቱ አማራ ክልል ያሉ ናቸው። ስመኝ ታደመ የምትባል ልጅ ደግሞ የወላይታ ስራ አስፈጻሚ አባል ና የህዝብ ተወካዮች ምክር ቤት እጩ የነበረ የፓርቲው አባል ናት። እነዚህ ናቸው የታሰሩት። አስቢው ነገር ምንድን ነው፣ የት እንዳሉ እንኳን አለማወቃችን ነው። እንግዲህ አሁን እንዳልኩሽ ወደ አምስት ቀን አካባቢ ሊሆን ነው ከታሰረ። ያበሉት አለ፣ ያበሉትም የት ነው ያለው፣ በህይወት አለ፣ በህይወት የለም፣ አናውቅም። የስመኝ በጣም የተለየ ነገር የሚያደርገው እቷ ኦፕሬሽን ተደርጎ ይደማል እና አሳይታቸዋለች። ይህ ስለ እናት ስለ ሴትችን ብላችሁ ከው አሳይታቸዋለች። ከሌሎች ሰባት ሰዓት ተኩል መተው ነው። አፈነ የወሰደው የት እንዳለች አናውቅም። በሌላ በኩል በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞን መንግስት ለህዝቡ ተደጋጋሚ የህግ ይከበርልን ጥያቄ የተሰጠ ምላሽ ነው ሲል በገለጸው ተግባር አንድ መቶ የሚጠጉ ሰዎችን በቁጥጥር ስር እንደዋለ አረጋግጧል። ኦነግ ሸኔ ሲል የኢትዮጵያ መንግስት በአሸባሪነት የፈረጀው ራሱን የኦሮሞ ነጻነት ሰራዊት የሚለው ታጣቂ ቡድን አባል ናቸው የተባሉ አመራሮችን ጨምሮ በተለያዩ ወንጀሎች የተጠረጠሩ ግለሰቦችን በቁጥጥር ስር እንደዋለ የብሔረሰብ አስተዳደር ዞኑ ዋና አስተዳደሪ አህመድ አሊ ለአሜሪካ ድምፅ አስታውቀዋል። ለምሳሌ ከአሁነ ክሸኑ የሚጠረጠሩ አመራሮችን ጨምሮ ከሰላሳ ሶስት በላይ በተደረገው ኦፕሬሽን ማለት በቁጥጥር ስር መዋል ተችሏል። ከሰላሳ በላይ ግድያ ሙከራ በመፈጸም ነው ስር የዋሉ ወደ ሰባት ስምንት የሚሆናሉ። እንደዚሁም አስኮብ ላይ በተለይ አካባቢ በተሳሳተ መረጃ ወደ አረብ ሀገር የሚደረግ ህገወጥ የሆነ ህይወታቸውን ለአደጋ የሚያጋልጥ ሁኔታ ነበረ። ከዚህ ጋር ተያይዞ ወደ ስምንት ሰዎች በአስኮብ ላይነት ይዘናል። እንዲሁም ከማረሚያ ቤት አምልጠው የወጡ ነበረ አስራ ዘጠኝ የሚሆኑት እድሜ ልክ ስራቸው መንግስት ተወርዶባቸው የነበሩ ፍርደኞች፣ በተለይ መንግስት ከተረጋጋ እንጠየቃለን ብለው የሚያስቡ አካላትን ስለነበረ እነዚህም በልዩ ሁኔታ ወስደን የተቆጣጠርንበት ሁኔታ ነው ያለው። በጥርጣሬ የተያዙ ሰዎች ሰብአዊና ዲሞክራሲያዊ መብታቸው ተጠብቆ በተገቢው የህግ ስርዓት ይዳኛሉ ባይናቸው፣ ዋና አስተዳዳሪው። በተያያዘ ዜና የኢትዮጵያ ባለስልጣናት በቅርቡ የታሰሩ ጋዜጠኞችንና የመገናኛ ብዙሀን ባለሙያዎችን በሙሉ መፍታት እንዳለባቸው ዓለም አቀፉ የጋዜ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ አሳስቧል። ድርጅቱ ትናንት ባወጣው መግለጫ ባለስልጣናቱ በመገናኛ ብዙሀን ላይ የሚያደርጉትን ማሸማቀቅ መቆሙን ማረጋገጥ እንዳለባቸው አመልክቷል። ሲፒጄ እንዳመለከተው የኢትዮጵያ ባለስልጣናት ከግንቦት 11 ጀምሮ ቢያንስ 11 ጋዜጠኞችንና የመገናኛ ብዙሀን ባለሙያዎችን በአማራ ክልልና በአዲስ አበባ ከተማ በቁጥጥር ስር አውለዋል። የቅርብ ጊዜው እስር መንግስት ለመገናኛ ብዙሃን ነጻነትና መረጃን ከተለያዩ ነጻ ምንጮች የማግኘት የዜጎችን ነጻነት ቦታ እንደማይሰጥ ያሳያል ሲሉ የሲፒጄ የአፍሪካ ፕሮግራም አስተባባሪ አንጌላ ኪዊንታል ተናግረዋል። ሲፒጄ በመግለጫው ጋዜጠኞችና የመገናኛ ብዙሃን ባለሙያዎች የታሰሩበትን ሁኔታም በዝርዝር አስፍሯል። ሰሞኑን ከዩናይትድ ስቴትስ በኩል የተንጸባረቁ አቋሞችም በኢትዮጵያ የመገናኛ ብዙሀን ባለሙያዎች መታሰር ጉዳይ እንዳሳሰባቸው የተገለጸባቸው ናቸው። በአሶሺየትድ ፕሬስ ዘገባ የተጠቀሱት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ለፕሬስ ነፃነት ጥበቃ እንዲደረግ ጥሪ አቅርበዋል። በኢትዮጵያ እየጠበበ የመጣው ሀሳብን በነፃነት የመግለጽና የነፃ ሚዲያ ምህዳር ጉዳይ በእጅጉ ያሳስበናል ያሉት ቃል አቀባዩ እየጨመረ መጣ ያሉትን የጋዜጠኞች፣ የመገናኛ ብዙሀን ባለሙያዎች እና የማህበረሰብ አንቂዎች መዋከብ፣ መታገት እና እስር ጠቅሰዋል። የኢትዮጵያ ባለስልጣናት የህግ የበላይነትን እንዲያከብሩ እና የታሰሩ ሰዎችን በሙሉ በተመለከተም ህጋዊ አካሄዶችንና ስነ ስርአቶችን ተግባራዊ በማድረግ መብቶቻቸውን እንዲያከብሩ አሳስበዋል። የአማራ ክልል መንግስት ማምሻውን ባወጣው መግለጫ ህግና ስርአትን የማስከበር ግዴታውን የሚወጣው ህግን በማክበር እንደሆነ አስታውቋል። የሰሞኑ እርምጃ የህብረተሰቡ ድጋፍ እንዳለው ነው የጠቆመው። መንግስት የህግ የበላይነትን እንዲያስከብርለት በተደጋጋሚ ጊዜ ጥያቄ አቅርቧል ብሏል። መንግስት ለዚህ ጥያቄ ምላሽ የሰጠው በተጠና ሁኔታ ተገቢውን ምርመራና በቂ ዝግጅት በማድረግ እንደሆነም ጠቁሟል። ለአሜሪካ ድምፅ አስቴር ምስጋናው፣ ባህር ዳር። ተከታዩ ዘገባችንም በአማራ ክልል የሚያቆየን ይሆናል። በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን አበርገሌ ወረዳ ዘጠኝ ሰዎችን ለሞት የዳረገውን ወረርሽኝ መንስኤ የሚያጣራ ዓለም አቀፍ መርማሪ አካል ወደ ስፍራው መግባቱን የብሔረሰቡ ዞን አስታወቀ። መርማሪው አካል ጋር እስካሁን ግንኙነት አለማድረጋቸውን የዞኑ ጤና መምሪያ ኃላፊ ጠቁመው ልዑኩ አዲስ ከተከሰተው በሽታ ባሻገር ጦርነቱ ላስከተላቸው ሌሎች ሰብአዊና የጤና ጉዳቶች መፍትሄ ያመላክታል የሚል እምነት እንዳላቸው ገልጸዋል። መስፍን አራጌ ተጨማሪ አለው። የዋግ ምራ ብሔረሰብ አስተዳደር ዞን ጤና መምሪያ ኃላፊ ዶክተር ኪዳታ የለ እንደገለጹት የዘጠኝ ህፃናትን ህይወት የቀጠፈው በሽታ እንደተከሰተ አካባቢው በህወሀት ኃይሎች ቁጥጥር ስር ከመሆኑ ጋር ተያይዞ ወደ ስፍራው የሕክምና ልዑካን ቡድን መላክ ስለማይቻል የተወሰደው አማራጭ ጉዳዩን ለሚመለከታቸው አካላት ማሳወቅ ነበር። ጥሪ አስተላልፈን ነበር ለክልል ጤና ቢሮም፣ ክልል ጤና ቢሮም ለጤና ሚኒስቴር በኦፊሻል ደብዳቤም ጠይቆ ነበር። ጤና ሚኒስቴር ጋር ኬት አድርገን ነበረ ጥሩ ሂደቱ እየሄዱ ነው። በዩኤን ኤጀንሲዎች በብዳቤ ጽፈው ድጋፍ እንዲደረግ ጠይቀዋል። ሂደቱም ያው መጀመሪያ አሰስመንት ገብቶ ሰርተው ከዛ በኋላ ባለው ችግር መሰረት ምላሽ ለመስጠት እንደጀመሩ እና እዛ ቦታው ላይ ሄደው አሰሳ እየሰሩ እንደሆነ ነው ያገኘነው ሪፖርት። ወደ ስፍራው አቀና ከተባለው የልኡካን ቡድን የሚጠበቀውንም ሲናገሩ ባለሙያ ገብቶ አሰሳ እስኪያደርግ ድረስ ይሄ ነው መባል ባይቻልም መገመት ይቻላል። ስለዚህ ለእነዛ የሚሆኑ መድኃኒቶችን እና የሚያስፈልጉ ቁሳቁሶችን ይዞ ገብቶ በዛው እርዳታ ግን የችግሩን ስፋት በደንብ ደግሞ አሰሳ አድርጎ ጨማሪ ድጋፍ ሊደረግ ሪፖርት የሚላክበት ሂደት ይኖራል ብለን ነው የምንገምተው። የሉካን ቡድኑ ተቀሰቀሰ ከተባለው የጤና ችግር ባሻገር በጦርነቱ ምክንያት ለተከሰቱ ሌሎች ሰብአዊ ቀውሶች እና የጤና ችግሮች መፍትሄ ያስቀምጣል የሚል እምነት እንዳላቸው ገልጸዋል። ሪፖርት ከተደረገው ችግሮችም አካባቢ ወባማ ነው። ይሄ ወቅት ደግሞ ወባ ወረርሽኝ የሚከሰት የሚችልበት ወቅት ነው። የወባ ጎወር ሆን ሌሎች መከላከል ስራዎች መሰራት አልተቻሉም ቦታ አክሰሰብ ስላልሆነ የምግብ እጥረትም በሰፊው ይኖራል ተብሎ ይገመታል። ስለዚህ እነዚህ እነዚህ ችግሮች ሁሉ የዳሰሳ ጥናቱ አካል ይሆናሉ ብለን ነው የምንገምተው። በዛ መሰረት አሁን ሪፖርት ከተደረገው ችግር በተጨማሪ ለእነዚህ ሁሉ ችግሮች ምላሽ ይሰጣል ብለን እናስባለን። እንግዲህ ዓለም አቀፉ የሕክምና እርዳታ ጉድ ሉካም ቡድን እናንተ ጋር የመገናኘት እድል ነበረው እኛ ጋር ቀጥታ የመገናኘት እድል የለውም። እዚህ ግን መጥተው የነበሩ ሌላ ቆቻ እና ሌሎች አገር ኤምባሲዎች ለሌላ መጥተው ነበር ሌላ ድጋፍ። ስለዚህ በዚሁ ሪፖርት አድረጋ ላይ እነሱ ጋር ኮሚኒኬሽን አለን ምናልባት ግን ሌሎች ድጋፎች ከዞን ጤና መምሪያው ጋር የሚፈለጉ ድጋፎች ካሉ እዚህም ኢንፎርሜሽን በዋናነት የኛ አካባቢ ስለሆነ የኛ ወረዳ ስለሆነ የሚጠየቁ ነገሮች ካሉ ሌሎች ድጋፎች ካሉ ግን ያው ግንኙነት ማድረግ ይኖርባቸዋል ብን እናስባለን። እንደዛም እንጠብቃለን። የአሜሪካ ድምጽ ከቀናት በፊት በብሔረሰብ አስተዳደር ዞኑ አበርገሌ ወረዳ ጽራሪ ጀርገባ አካባቢ የተቀሰቀሰው ወረርሽኝ በሶስት ቀናት ልዩነት ውስጥ ዘጠኝ ሕፃናትን ለሞት ዳርጎ ወደ ሌሎች ቀበሌዎች እየተስፋፋ መሆኑን ነዋሪዎቹንና አመራሮችን ጠቅሶ ዘግቧል ነበር በዚህ ጉዳይ ለአስተያየት የሰጡት ዶክተር ኪዳት ከመጀመሪያዎቹ ውጭ እስካሁን ተጨማሪ የሟቾች ቁጥር እንዳልደረሳቸውና ስርጭቱም ከተቀሰቀሰበት አልፎ ወደ ሌሎች ቦታዎች በብዛት እንዳልተስፋፋ ከአካባቢው አገኘ ነው ያሉትን መረጃ አጣቅሰው ተናግረዋል ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ የአፍሪካ ቀን ነው። ተከታዩ ዘገባችንም ይህንን ቀን አስመልክቶ የአፍሪካን ቀውሶች ለመፍታት መንግስታት ምቹ ሁኔታዎችን እንዲፈጥሩላቸው የአህጉሪቱ ወጣቶች ጥሪ ማቅረባቸውን ይመለከታል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሀማት ይህንን የአፍሪካ ቀን በማስመልከት ባወጡት መግለጫ የወጣቶች ስራ አጥነትን ጨምሮ የአፍሪካ ፈተናዎች ይበልጥ እየሰፉና እየተወሳሰቡ መምጣታቸውን ገልጸዋል። ህብረቱ የሚወስዳቸው የመፍትሄ እርምጃዎች ቢኖሩም የሚፈለገውን ውጤት ግን ማምጣት እንዳልቻለም ሊቀመንበሩ አመልክተዋል። በአፍሪካ ችግሮች ዙሪያ በአዲስ አበባ ዛሬ በተጀመረው የፓን አፍሪካ ወጣቶች ጉባኤ ላይ የታደሙ የተለያዩ ሀገራት ወጣቶች በበኩላቸው የሀገሪቱ ችግር ዋነኛ የመፍትሄ አካል ወጣቱ መሆኑን በመገንዘብ መንግስታት ተገቢውን ድጋፍ ሊያደርጉ ይገባል ብለዋል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንንም በዚህ ጉባኤ ላይ መልእክታቸውን አስተላልፈዋል። ጉባኤን የተከታተለው ኬኔዲ አባተ ተጨማሪ ልኳል። የአፍሪካ አንድነት ድርጅት የተመሰረተበት ቀን ግንቦት 17 ዓመታዊ መታሰቢያ የሆነውን የአፍሪካ ቀን በማስመልከት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ባወጡት መግለጫ የአፍሪካ ፈተናዎች ይበልጥ እየጨመሩና እየተባባሱ መምጣታቸውን ገልጸዋል። የሽብርተኝነት፣ ጽንፈኛ አክራሪነትና ድንበር ተሻጋሪ ወንጀሎች መባባስ እንዲሁም ከመልካም አስተዳደር እጦት የሚመነጩ ያሏቸው ሙስና፣ የእርስ በርስ ግጭትና የህገ መንግስታዊ የስርዓት ለውጦች መበራከት ሊቀመንበሩ የጠቀሷቸው የሚያደርጓቸው የአህጉሪቱ ፈተናዎች ናቸው። ከፍተኛ የወጣቶች ስራ አጥነት እና የአህጉሪቱ ሴቶች ፈተናም አፋጣኝ ምላሽ የሚሹ ሌሎች ተግዳሮቶች እንደሆኑ ነው ያነሱት። ኮቪድ-19ና የሩሲያ ዩክሬን ጦርነት ደግሞ የአፍሪካን ቀውሶች በእንቅርት ላይ ጆሮ ደግፍ ያደረጉ ክስተቶች መሆናቸውን የጠቀሱት ሙሳፋኬ ለእነዚህ ቀውሶች እልባት ለመስጠት የአፍሪካ ህብረት የተለያዩ ተግባራትን ቢያከናውንም ውጤቱ ከፍላጎታችን ጋር አይገናኝም ብለዋል። በመሆኑም የመፍትሄ ውሳኔዎች ተግባራዊ እንዳይሆኑ የሚ የሚያደርጉ እንቅፋቶችን ማስወገድ ትኩረት ሊሰጥበት እንደሚገባ ነው የገለጹት። 59ኛው የአፍሪካ ቀን በሚታሰብበት በዛሬው ዕለት የስራ አጥነት ችግርን ጨምሮ በአህጉሪቱ የተለያዩ ጉዳዮች ላይ የሚመክር የፓን አፍሪካ ወጣቶች ጉባኤም በአዲስ አበባ መካሄድ የጀመረ ሲሆን አብዛኛው ህዝቧ ወጣት በሆነው አፍሪካ የአህጉሪቱን ቀውሶች ለመፍታት ወጣቶች የመሪነት ሚና ሊኖራቸው እንደሚገባ የሚገልጹት የጉባኤው ተሳታፊዎች ለዚህም እድሎች ሊመቻቹ እንደሚገባ ይገልጻሉ። ወጣት ሳምገለስ ሲዌቹ እንዳ ከደቡብ አፍሪካ የመጣች የጉባኤው ተሳታፊ ናት። ፈተናዎች ለአህጉሪቱና ለወደፊት የሚጠቅም የራሳችንን መፍትሄ እንድናመነጭ እድሉን ይሰጡናል። አሁን የምንኖርበት ሁኔታ ምንም ይሁን ምን ቀደምቶቻችን ያቆዩልን ነው። የተሻለ ነገን ለመፍጠር ግን እኛ እድሉ አለን። መንግስታት ደግሞ ምቹ ሁኔታዎችን ሊፈጥሩ ይገባል። በዚህ ጉባኤ የምናሳልፋቸው ውሳኔዎችም ለአህጉራችን ለውጥ ሲባል ተግባራዊ ሊሆኑ ይገባል። በኢትዮጵያ የአስተሳሰብ ለውጥ የማምጣት የበጎ አድራጎት ተግባር ላይ ተሰማርቶ እንደሚገኝ የሚገልጸው የጉባኤው ታዳሚ መምህር አካሉ አብርሃም ደግሞ ተከታዩን አስተያየት ሰጥቶናል። ከዚኛው ስብሰባ ወይንም ከፓን አፍሪካኒዝም ሰሚቱ ላይ ጥሩ ነገሮች እናገኛለን ብለን እናስባለን። ምክንያቱም ብዙ ወጣቶችን አይተናል። ወጣቱ ትንሽ ኢንስፓየርድ ሆኖ አሳሰባችን አንድ ሆኖ አፍሪካን ከገባችበት ችግር መውጣት መዓት ችግሮች አፍሪካ ውስጥ አሉ። ሲቪል ወሩን ተመልከተው፣ እርስ በርስ ጦርነቱን ው እንደገና ደግሞ በረሃብ በችግር በተለያዩ ሰቆቃ ውስጥ መኖሩን የውሃ ችግሩን የመብራት ችግሩን የሕክምና ችግሩን ይሄ ሁሉ መከራ ያለው አፍሪካ ውስጥ ነው። ይህንን መከራ በአውሮፓ አታየውም። እዚህ የምናየውን ችግር አውሮፓ ውስጥ አናየውም። እና ትንሽ ቁጭት ጭሮብን ትንሽ ተበሳጥተን ሀገር የመቀየር እንዲሁም ኮንቲኔንቱን የመቀየር እሳቤን ያመጣልናል ብለን እናስባለን። ይሄም ደግሞ እንቅስቃሴያችን ይሄ ስለሆነ ከዚህ ስንመለስ በየቦታችን በምንሄድበት ቦታ ጥሩ ነገር ማድረግ እንዳለብን ይሰማኛል። ወጣቱ አፍሪካን የመለወጥ አቅም አለው የሚለው ላይቤሪያዊው አግዚየም ሱፑ፣ ደግሞ ይህ የሚሆነው ግን ድጋፍ ሲቸረው ነው ይላል። አፍሪካን ለማልማትና ለመለወጥ የሚያስፈልገው ነገር ወጣቱ ቀርለ ወጣቱ የሚያስፈልገው ድጋፍና ማነቃቂያ ብቻ ነው። ወጣቶች አስፈላጊው ድጋፍ ቢደረግላቸው አፍሪካ በእርግጠኝነት ትቀየራለች። በአጀንዳ 263 እንደተመለከተው የምንፈልጋትን አፍሪካ እውን ለማድረግ በእርግጠኝነት ወጣቱን ነው መመልከት ያለብን። ስለዚህ የአፍሪካ መንግስታት ወጣቱን መደገፍና ማነቃቃት አለባቸው። ስራ አጥነትን ጨምሮ የአፍሪካ ችግሮችን ለመፍታት አህጉር በቀል በሆኑ የመፍትሄ አቅጣጫዎች ላይ መወያየት የጉባኤው አንዱ አላማ መሆኑን የሚገልጸው ደግሞ የአፍሪካ ወጣቶች ልማትና ልቀት ማዕከል ዋና ዳይሬክተር ፉአድ ገና ነው። ቲማችንም የሚለው ቢልዲንግ ስትሮንግ አፍሪካ ነው። ስትሮንግ አፍሪካን ደግሞ ቢልድ የምናደገው ባይፕሮሞቲንግ ኢንዲጂነስ ናውሌጅ ነው። ስለዚህ ኢንዲጂነስ ናውሌጆቻችንን መጠቀም እንችላለን። ብዙ እውቀቶች አሉ፣ ብዙ ታሪኮች አሉ፣ እሴቶች አሉ፣ ግን አልጠቀምንበትም። እነዛን እሴቶቻችን ለምሳሌ እንግዲህ አድዋ ሲባል ሁላችንም ትኩረት እንሰጠዋለን አይደል እንዴ? ከኛ አልፎ ጥቁር አሜሪካኑ ጭምር ነው እንግዲህ አድዋን እንደ ትልቅ ነገር የሚያዩት። ለምንድን ነው ትልቅ ነገር የሚያዩት? እንግዲህ አድዋ እንዴት ነበር በዛ ሰዓት ላይ ያሸነፉ? በምን ታክቲክ ነው? በዛ ሰዓት ላይ ኢትዮጵያ የነበራት የውትድና ብንለው የጦር መሳሪያዎች ብንለው ዘመናዊ አይደለም። እንግዲህ ዘመናዊ ቴክኖሎጂ ነው ተዋግተን ያሸነፍ ነው ማለት ነው። ስለዚህ ዋት ወዝ ኢንቴሊጀንስ ቢሃይንድ ምንድን ነበር? ኢንቴሊጀንሱ ዊዝ ደግሞ ምንድን ነበር በዛ ሰዓት የነበሩት? እነዛን እንደ ሴቶች እንጠቀማቸዋለን። ወጣቶቻችን ሞቲቬት እናደርጋቸዋለን። የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንንም በጉባኤው መክፈቻ ላይ ባስተላለፉት መልእክት ወጣቱ አፍሪካን ከድህነት ለማላቀቅ ከታሪክ ልምድ መውሰድ አለበት ብለዋል። ኪፒንግ አወር ቫልዩስ ኤንድ ለርኒንግ ፍሮም አወር ፓስት ዊል ሄልፕ አስ ሲ ዘ ፊውቸር ክሊርሊ እሴቶቻችንን መጠበቅና ከታሪካችን መማር የወደፊቱን ጊዜ በግልጽ እንድናይ ይረዳናል። ከቅድመ አያቶቻችን ትግል በተግባር የተማርነው ትምህርትና የቀሰምነው ጥበብ ለአህጉራችን ቀጣይ እጣ ፈንታ ጠቃሚ ነው። ቅድመ አያቶቻችን አህጉራችንን ነፃ ለማውጣት ታግለዋል። ከዚህ መስዋዕትነት ልንማር ይገባል። እናንተ አሁን ለአፍሪካ ሁለተኛ ነፃነት አስተዋጽኦ እንድታደርጉ ተጠርታችኋል። ከድህነትና ኋላ ቀርነት ነፃ ለማውጣት እናንተ የአፍሪካ ተስፋ ናችሁ። ወጣቱ ለአህጉሪቱ እድገት በሚያደርገው አስተዋጽኦ ጠንካራ ድጋፍ እንደሚያስፈልገው የገለጹት የሴቶችና ማኅበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በበኩላቸው የኢትዮጵያ መንግስት ይህን በመገንዘብ በቀጣይ የአስር ዓመት የልማት እቅዶቹ የወጣቱን ተሳትፎ ለማጉላት ወስኖ በመስራት ላይ እንደሚገኝ ገልጸዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። እያዳመጣችሁት ያላችሁት በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የሮብ ምሽት ስርጭታችንን ነው። አሁን የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ መሰናዷችን ዲሞክራሲ በተግባር ነው። የወረቀት ዋጋ መናርና የውጭ ምንዛሬ እጥረት ምክንያት መንግስታዊው የብርሃንና ሰላም ማተሚያ ቤት በህትመት ዋጋ ላይ ከሰማንያ በመቶ በላይ ጭማሪ ማድረጉን ተከትሎ የጋዜጦች ዋጋ በእጥፍ የጨመረ መሆኑን የአሜሪካ ድምጽ ያነጋገራቸው አሳታሚዎችና ጋዜጣ ዘዋሪዎች ተናግረዋል። የዋጋ ጭማሪው በጋዜጦችና መጽሔት የገጽ ብዛትና የስርጭት መጠን ላይም ከፍተኛ ሁኔታ እንዲቀንስ እያደረገ ሲሆን በዚህ ከቀጠለ ሀገሪቱ ጋዜጣ የማይታተምባት አገር ለመሆን እንደሚያሰጋት የሙያው ተንታኞች ተናግረዋል። ቀጣዩ ዘገባችንም በዚሁ ዙሪያ የሚያጠነጥን ይሆናል። ቀጥሎ ይቀርባል። ከአራት ዓመት በፊት ከፍተኛ ዋጋ ኖሮት ሰባት ብር ከሀምሳ ሳንቲም ይሸጥ የነበረው ሪፖርተር ጋዜጣ በየጊዜው ዋጋ እየጨመረ ሄዶ ከሁለት ሳምንት በፊት ሀያ ብር ገብቷል። ስድስት ብር ከሀምሳ ሳንቲም የነበሩት ካፒታልና ፎርቹን ጋዜጣም አሁን ዋጋቸው ሀያ ብር ነው። ከአስራ አምስት እስከ ሀያ ብር ይሸጡ የነበሩ እንደ ፍትህ ሀበሻና ጊዮን የመሳሰሉ መጽሔቶችም እንዲሁ 25 ብር ገብተዋል። በግል ጋዜጦችና መጽሔቶች ላይ የታየው ይህ ከፍተኛ የዋጋ ጭማሪ ዋና ምክንያቱ የመንግስት የህትመት ተቋም የሆነው ብርሃንና ሰላም ማተሚያ ቤት በህትመት ዋጋ ላይ ከ80 በመቶ ጭማሪ ማድረጉን ለአሳታሚዎች በላከው ደብዳቤ በማሳወቁ እንደሆነ የቁም ነገር መጽሔት ዋና አዘጋጅና የመገናኛ ብዙሃን ምክር ቤት ዋና ስራ አስፈጻሚ አቶ ታምራት ኃይሉ ገልጸዋል። ከዓለም አቀፍ ሁኔታውም ጋር ተያይዞ አገሪቱ ሀገሪቱ ካለችበት የኢኮኖሚ ችግር የውጭ ምንዛሬ ጥረት ጋር ተያይዞ እስከ ሰማንያ ከመቶ ድረስ የሚደርስ የዋጋ ጭማሪ እንደሚያደርግ አስታውቋል። ሌሎችም ማተሚያ ቤቶች እንደው ከዛ እንኳን መለስተኛ ናቸው ብለን እኛ ራሳችን የምናሳትምባቸው አንዳንድ ማተሚያ ቤቶች ደግሞ የግል ማተሚያ ቤቶች በውጭ ምንዛሬ ጥረት ሳቢያ ፕሌት የሚባል ነገር አለ ማተሚያው ማሽን ውስጥ የሚገባው ነገር እንደገና የወረቀቱ ዋጋውም ራሱ በከፍተኛ ደረጃ በመጨመሩ የተነሳ ራሱ ፕሌቱም የለም፣ ወረቀትም ከገበያ ላይ ለመግዛት ተቸግረናል፣ ስራ እንቀበልም ማለት ጀምረዋል። እንግዲህ ከዚህ ሳምንት ጀምሮ ያሉትን በጣት የሚቆጠሩ አምስት ስድስት ሰባት ገደማ ነው አሁን እንግዲህ ያለው ጋዜጣና መጽሄት በድምሩ ሲታይ እነሱም ከገበያ የመውጣት ነገር ነው ያለው። በይፋ ስራ ማቆማቸውን ያሳወቁ ጋዜጦች፣ መጽሄቶችም አሁን ተፈጥረዋል። አቶ ተምራት እንደሚሉት ጋዜጦችና መጽሄቶች ከእጥፍ በላይ የሆነ የዋጋ ጭማሪ አድርገውም የህትመት ዋጋቸውን ለመሸፈን አይችሉም። የተጨመረው ዋጋ የህትመት ዋጋውንና መሸጫው ዋጋ የሚደራረስ አይደለም። አሁን በተለይ ካለፉት ሁለት ዓመታት ወዲህ ብዙዎቻችን በምናትምበት ዋጋና ከፋፋዮች በምናስረክብበት ዋጋ ብሎም አንባቢ ከገበያ ላይ ገዝቶ በሚያነብበት ዋጋ መካከል ትልቅ ክፍተት ነው ያለው በሰላሳ ብር ለምሳሌ የሚታተም ጋዜጣ በአስራ ሁለት ብር ነው የሚከፋፈለው ገበያ ላይ አስራ አምስት ብር ነው የሚሸጠው። እንደዛም ሆኖ አሁን የተጨመረው ዋጋ አምስት ብርና አስር ብር ገደማ ቢሆን እንኳ እስቲ አሁንም የህትመት ዋጋውን የሚሸፍን አይደለም። የህትመት ዋጋ መናር በሀገር ውስጥ የሚታተሙ ጋዜጦችና መጽሔቶች ዋጋ እንዲጨምር ከማድረጉ በተጨማሪ የገጽ ብዛታቸውና የስርጭት መጠናቸው በከፍተኛ መጠን እንዲቀንስ አድርጓል። ለምሳሌ አርባ ስምንት ገጽ የነበረው የቁም ነገር መጽሔት አሁን ወደ ሀያ ስምንት ገጽ መውረዱንና በየሳምንቱ የነበረው ህትመትም ወርሃዊ እንዲሆን መደረጉን አቶ ታምራት ነግረውናል። እንዲህም ሆኖ ዋጋውን ተቋቁሞ ገበያ ላይ መቆየት የቻሉት ስድስት የግል ጋዜጦችና አራት ወይም አምስት የሚሆኑ መጽሔቶች መሆናቸውን ላለፉት አስር ዓመታት በጋዜጣ አዟሪነት የሰራው ሙላቱ አየነ ይናገራል። በርካታ የስፖርት ጋዜጦችን ጨምሮ ሌሎቹ ከገበያ ውጭ ሆነዋል። በአንድ ቅዳሜ ውስጥ ላይ መወስዶ ጋዜጣ ት መቶ ሀያ ሪፖርተር ሀምሳ ፎርቹን ስልሳ ሳል አርባ አዲስ አድማስ ሰባ እያልኩ ነበር። አይደለም ቅዳሜ የወጡ ጋዜጣ ጋዜጦቹ እሁድ ስጠየቅ የለም ነበረ በወጣው። አሁን ግን አደለም ስልሳ አደለም መቶ ሲቅርና አሁን አዲስ አድማስ አስር ይዤ አልጨረስኩም። ሪፖርተርም እንደዚህ ሰላሳ አምስት አማርኛ ሪፖርተር የሁድ ዬ የጨረስኳቸው አስር ነው። ስንጥቀሰርኩ መልስል ከሰላሳ አምስት ሙላቱ ጋዜጣ በመሸጥ መተዳደር ሲጀምር በሳምንት ከ500 እስከ 600 ብር ድረስ ገቢ ያገኝ እንደነበር ይናገራል። አሁን ግን በዋጋ ጭማሪው የተማረሩ አንባቢዎች መግዛት በመቀነሳቸው ኑሮውን መግፋት አቅቶታል። ልክ እንደሱ አዲስ አበባ ውስጥ ጋዜጣ በማዞር የሚተዳደሩ ወደ 120 የሚጠጉ ወጣቶች ላይ ደረሰ የሚለውን ተጽዕኖም እንዲህ ይገልጸዋል። አሁንማ አይደለም ገቢ ሲቅርና አንድ ሽሮ አያስገዛም። በጣም እጅግ በጣም እኔ እንዲሁም አንዴ ስለነምልኩኝ የስራ ባህሪውን ብዬ ነው እንጂ ሁለት አሁን ያለው እንትን ኑሯችን በጣም እጅግ በጣም እጅግ በጣም እንኳን አይደለም ለኑሮ ለመሻሸል ሲቅር ይቅርና የቀን የቀን በቀን ምን በላት ዳቦ ሽሮ እንኳ አያስገዛም። ችግር ላይ ነው ያለ። በጣም እጅግ በጣም ተጎድተናል። በአዲስ አበባ ዩኒቨርሲቲ የጋዜጠኝነት ትምህርት ክፍል መምህር የሆኑት አቶ መኩሪያ መካሻ ታዲያ ይህ ሁኔታ በዚሁ ከቀጠለ ሀገሪቱ ጋዜጣ የሌለባት ሀገር እንዳትሆን ያሰጋል ይላሉ። እንግዲህ ወደፊት እኔ በጣም የሚያሰጋኝ ነገር ይሄ ነው። ምናልባትም ኢትዮጵያ ውስጥ የፕሪንት ሚዲያው ግብአተ መሬት በቅርቡ የሚፈጸም ነው የሚመስለኝ የተለየ እርምጃ ካልተወሰደ በስተቀር። ያው እንደምታውቀ የጋዜጣና መጽሔት አለመኖር ክሪቲካል የሆነ ትውልድ እንዳይኖር ያደርጋል። ትጠራጠሪ ይሄ በዚህ አይነት የሚቀጥል ከሆነ በተለይ የበሰለ ነገር እና ክሪቲካል የሆነ አስተሳሰብ ያለው ትውልድ በመፍጠር በኩል ትልቅ ዳፋ የሚፈጥር ይመስለኛል። ይህን ስጋት ለመቅረፍና የጋዜጦችና መጽሔቶችን ህልውና ለመታደግ ወረቀት ከቀረጥ ነጻ ሆኖ እንዲገባ የመንግስት ማስታወቂያዎች ለግል አሳታሚዎችም እንዲሰጡና መንግስታዊ ያልሆኑ የሀገር ውስጥና የውጭ ተቋማት ለዘርፉ ድጋፍ እንዲያደርጉ እንዲፈቀድ ባለሙያዎቹ ጠይቀዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ተከታዩ መሰናዷችንን እናልፋለን። የዛሬ እንግዳችን የጽዱና የጽዮና ፉድስ መስራችና ባለቤት ወይዘሮ ጽዮና በለጠ ናቸው። እዚህ በዩናይትድ ስቴትስ ከሜሪላንድ ሮክቪል የሚገኘው የንግስተ ሳባ ኢትዮጵያ ሬስቶራንት ባለቤት የነበሩት ወይዘሮ ጽዮን እንደ እንጀራና ወጥ የመሳሰሉ ባህላዊ ምግቦችን ቀለል ባሉ ዘመናዊ አቀራረቦችና እሽጎች አሰናድተው ወደ ትልቁ የአሜሪካ ገበያ በማቅረብ ላይ ይገኛሉ። ባህላዊ ምግቦችን በማዘመን አሜሪካውያን ደንበኞቻቸው ዘንድ ተወዳጅ እንዲሆን የሰሩ መሆኑን በመግለጽ የዚህም አገር ጋዜጦች ጽፈውላቸዋል። ደረጀ ደስታ ነው ያነጋገርናቸው ያነጋገራቸው ለዛሬው የአሜሪካ ኢትዮጵያኖች በአሜሪካ መሰናዷችን ላይ እንደሚከተለው ይቀርባል። ጤናስጥልን ወይዘሮ ጽዮን መለጠ እንደምናሉ? ጤናስጥልኝ እግዚአብሔር ይመስገን ደህና ነኝ። ጽዮና ፉድ ምንድን ነው የሚያቀርባቸው የምግብ አገልግሎቶች ምንድን ናቸው? የእርሶን ምግቦች የምግብ ዝግጅቶች ከሌሎች የሚለያቸው ነገር ምንድን ነው? ፂዮና ፉድ የሚያቀርባቸው የኢትዮጵያ የምግብ አሰራሮችን በተለያየ አይነት ፍሌቨር አድርጎ ለምሳሌ ምስር ወጦችን በቀይ ባልጫ፣ ድፍን ምስር፣ አተርክክ እንደዚሁም እንጀራ ክሪስፖችን በዘመናዊ መንገድ ፓክ አድርጎ ለገበያ ማቅረብ ማለት ነው። የተለየ የሚያደርገው በዚህ በአሁን ባለንበት ደረጃ አሜሪካን ያሉ ግሮሰሪዎች እንደነ ሆል ፉድ አይነቶቹ የኢትዮጵያን ምግብ በእንደዚ አይነት አቀራረብ ሸጠው አያውቁም። እኛን እኛንን የመጀመሪያ ብዬ አስባለሁኝ። በተለይ ለምስር ዲፖቹ ዲፕ ማለት ወጥ በዘመናዊ መንገድ ፓኬጅ ተደርጎ ያው ለገበያ ማቅረብ ማለት ነው። ለገበያ የሚያቀርቧቸው ምን ምንድን ናቸው ዋና ዋናዎቹ ምግብ? እኛ ለምሳሌ ለነ ሆል ፉድ ማምስ ኦርጋኒክ የሚባሉ ብዙ ሱቆች አሉ፣ ቡቲክ ሱቆችም ለነሱ ምስር ወጥን ለምሳሌ ለሁለት ሰው የሚሆን ፖርሽን ማለት ነው ለ ለአስራ ሁለት አውንስ ይሆናል እንሱን በኮንቴይነር ስድስት አይነት ቺፕሶቹም ደግሞ ልክ እንደዚሁ በተለያየ መንገድ ቺፕስ ማለት እንጀራ ተቆርጦ ያው ደርቆ በድርቆሽ መልክ የተለያየ ጣዕም ያለው አድርጎ ስድስት አይነት ፍሌቨር አለን እሱን ለሜይን ስትሪት ማርኬት ማቅረብ ማለት ነው። እርሶም እንደጠቀሱት የእርሶ ውጤት የሆኑት የምግብ ዝግጅቶች እንደ ሆል ፉድስ፣ ማምስ ኦርጋኒክ፣ ዳውንስ ማርኬት እና በትላልቆቹ የአሜሪካውያን የገበያ መደብሮች ውስጥ ይገኛሉ። ይሄ እንዴት ተቻሉት? ይሄን ማድረግ እንዴት ቻሉ? ኖ ሬስቶራንት ነበረኝ። በዛ ሬስቶራንት ውስጥ ባለሁበት ወቅት ላይ ዘጠና ፐርሰንቱ ነጮች ነው የሚመጡት ስለዚህ ከልምድ ብዛት በቃ ምን ያህል ምግባችን እንደሚወደድ በሬስቶራንት ታየዋለህ። የኢትዮጵያ ምግብ በጣም ፍሌቨርፉል ነው ማለት በቃ ቅመሞቻችን በጣም የሚስቡ ቅመማል። እናም ነጮች በጣም ይወዱታል ሰው በዚህ ምክንያት ያው ምስር ወጦቻችን በቀዝቃዛ ቢበሉ በጣም የሚጣፍጡ ናቸው። እንዲያውም በብዛት ጣዕሙ የሚወጣው ቀዝቃዛ ሆኖ ሲበላ ነው እና ይሄ ነገር ደምን ፓኬጅ ተደርጎ ቢቀርብ የሚለው ሀሳብ መጥቶ እዛው ሬስቶራንት ውስጥ ሆኜ ሲሰራ ማለት ነው። በእንደሱ ምክንያት ሀሳብ ሲመጣ እንግዲው እንሞክረው ተብሎ በእንደሱ ተሞከረና፣ ቀላል መንገድ አልነበረም ያው ሬስቶራንቱ ተከፍቶ ሌላ ወርሃውስ የኮመርሻል ወርሃውስ ተከፍተን እሱን ጀመርን ማለት ነው። ስለዚህ በአሜሪካውያን ዘንድ ያለው ተቀባይነት ምን ያህል ነው? ምን ያህል ተወዳጅ? በጣም እውነት ለመናገር አሁን አሜሪካን ሀገር ውስጥ በጣም ኢንጆይ የሚደረገው ምግብ ይሄ ዲፕ የሚባል ምግብ አለ ማለት። በጣም አሜሪካ ሀገር ውስጥ ስናክ አበላል በጣም ትልቅ ነገር ነው። ከቁርስ ከምሳ፣ ከእራት የድንች ጥብስ ወይም በአንድ ነገር የተሰራ ቶሎ ኩክ የሆነ ነገር ሀመስ አድርጎ ሳልሳ የሚባል ነገር አለ ሀመስ የሚባል ነገር አለ። ብዙ ዲፖች አሉ እና እሱን በቃ ስናክ ማድረግ በጣም ሀይ ነው እና ራሱ ማርኬቱ ቫሊዩ በጣም ሀይ ነው። የእኛን ምግብ እንደዛ ሲያዩ ከእሱ ጋር ኮምፔር ሲያደረጉት በጣም የተለየ ጣዕም ነው ያለው። በርበሬያችን በጣም የሚወዳደረው ያለ ቅመም ያለ አይመስለኝም። እና በጣም ነው የሚወዱት። ተወዳጅነቱ እኔ ካጠበኩት በላይ ነው። እውነት ለመናገር ሀሳቡን ከየት አመጡት? እንዴት መጣሉ? ሀሳቡ የመጣው እንዳልኩ በሬስቶራንቱን በምናካሄድበት ጊዜ እንትን ሰዓታችን ያው በምሳ ሰዓት ትከፍታለህ፣ ለሁለት ሰዓት ትዘጋና፣ ለራት ትከፍታለህ። አሁን ያሁ የሁለት ሰዓቱ በመሀል ላይ ያለው ዳውን ታይም ይባላል እዚህ ሀገር። በዛ ላይ በቃ ምንም ነገር ብዙ ስራ ስለሌለ ለምን ይሄ እንጀራ አንድ ቀን ያደረ እንጀራ በማግስቱ አንጠቀምበትም እና ለምንድን ነው በሚባል ሀሳብ መጥቶ፣ በሱ ሀሳብ መጣና እንጀራውን መቁረጥ ጀመርን። ያው ፕሮሰስ ማድረግ ጀመርን ማለት ነው፣ እዛው ሬስቶራንት ውስጥ ማለት ነው። ከዛ የሬስቶራንት ክላያንቶቻችን በጣም ደንበኛ የሆኑ ሲመጡ ስናስቀምሰው፣ እንዴ ይሄ ነገር ኬት የመጣ ነው? እንዴት ነው መባል በጣም በመደነቅ እነሱ ራሳቸው ሞራል ሰ ይሄ ነገር በጣም ነው የሚጣፍጠው፣ አንድ ነገር ማድረግ አለብሽ። እሺ በቃ በዛ ተነስቶ መኒዋችን ላይ ያደረግነው ማለት ነው። ሞር ሰፋ ያለ አስተያየት ለማግኘት ማለት ነው። እና ከዛ ወደ አንድ ዓመት ያህል ሜኒው ላይ ገብቶ እንደ አፐታይዘር በምስሮቻችን በቀዝቃዛነታቸው ስናስቀምስ ከአፐታይዘሮቻችን ከአምስት አይነት አፐታይዘር እሱ ሞር ይሸጥ ነበረ በጣም እና ይሄ ነገር ተብሎ ለምን ዌርሃውስ አንከራይም እና ሰርተን ለምን አንሞክሮም፣ በሚባል ዌርሃውሱ ተሰራ። ምንድነው የሚጠይቋችሁ ነገሮች? ለምሳሌ ለማሟላት ምን ምንድነው ማሟላት ያለባችሁ መስፈርቶች፣ እነዚህ ትላልቅ የገበያ መደብሮች ውስጥ ለመግባት ኦ እነሱ የራሳቸው የሚጠይቁ ፎርሞች አሉ። በጣም ብዙ ነገር ነው የሚጠይቁት፣ በጣም ብዙ ነገር እና አገባብህ ደግሞ አንተ እንዴት ነው እነሱ የተለያየ አይነት ለንደኛ አይነቱ ትንንሽ ሱቆች በሎካል መንገድ ነው የምትገባው፣ ወይስ በግሎባል መንገድ ነው የምትገባው? ስለዚህ በሎካል የምትገባ ከሆነ ኦኬ፣ አንዴ ካስገቡ በኋላ ሜይ ቢ ሶስት ሱቅ አምስት ሱቅ ለመጀመሪያ የሚሰጡ ግን ይህን ያህል ዌርሃውስ ሰርተህ አንተ አምስት ሱቅ በቂህ ነው አይደለም። የቤት አይከፍልም ምንም ነገር ግን በቃ ትዕግስት አድርገህ ትንሽ የመኖሪያህን ነገር ማስተካከል አለብህ። በዚህ ተማምነህ ኖሬ እኖራለሁ ማለት አይሆንም። ስለዚህ ትዕግስት አድርገህ መጠበቅ ነው እንጂ በጣም ብዙ ፈተና አለው። የሚጠይቁት ጥያቄ ከአንድ አይነት ፕሮዳክት ወደ ሌላ አይነት ፕሮዳክት ይለያያል። የት የት ደርሳችኋል? እኛ አሁን በዋሽንግተን በዲሲና ቨርጂኒያ እና ሜሪላንድ ጀመር ነው ማለት ነው እዛ ባሉት ሱቆች ሀያ ሁለት ሱቆች ማምስ ኦርጋኒክ የሚባል ደግሞ አስራ ዘጠኝ ሱቅ ያለው አለ። በሱ ከዚያ ሀበሻ ሱቆች፣ ከዛ አሁን ኒውጀርዚ፣ ፊላዴልፊያ፣ ዌስት ቨርጂኒያ፣ እነ ሻርለትስቪል፣ ወደ ታች ወደ ቨርጂኒያ ቢች በቃ እና ሚድ አትላንቲክ ሪጅን የሚባል አለ። እነሱ በሪጅን ነው ካታጎራይዝ ያደርጉት። በጣም ብዙ ናቸው። እንዲያውም ሱቆቹን ኮንትሮል ማድረግ የማንችል ፣ ምክንያቱም አሁን በዲስትሪቢተር ነው። ድሮ ራሳችን ነበር የምናከፋፍለው፣ አሁን ግን ትልቅ አከፋፋዮችን መጥተው እነሱ ራሳቸው ወስደው ራሳቸው ነው የሚያከፋፍሉት። እውነት ለመናገር ምን አይነት ሱቅ ላይ እንደሚያከፋፍሉ አናውቅም። ከሚያቀርቧቸው የምግብ ዝግጅቶች ውስጥ በጣም ተወዳጅ እና ገበያ ላይ በጣም እየሄደ ያለው ምግብ የትኛው ነው? ምስር ወጥ፣ በሚገርም አይነት ቀይ ምስር ወጥ በቃ በቺፕስ ነው የሚበላው። በጣም በሚገርም አይነት ነው የሚሸጠው። እሱና የጋርሊክ እና የትንሽ ማይልድ የሆነው ደግሞ የእንጀራ ቺፕሱ። ጋርሊክ ማለት የነጭ ሽንኩርት ነው። የነጭ ሽንኩርት እና የጨው እዚህ ሀገር ጋርሊክ ኤንሶልት ይባላል። ለዛ በአማርኛ ቶቻችን አድማጮቻችን እንዲሰሙ በጣም በጣም አመሰግናለሁ ወይዘሮ ጽዮን በለጠ፣ የጽዮን አፉድ መስራች እና ባለቤት። ጤና ስጥልን፣ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ተከታዩ መሰናዷችንም እዚሁ ዩናይትድ ስቴትስ ያቆየናል። የዩክሬኑ ጦርነት በተራዘመ ቁጥር በዩናይትድ ስቴትስ የእህል ዋጋ እያሻቀበ ነው። ይህን ተከትሎ በዩናይትድ ስቴትስ እንደ በቆሎና ቦሎቄ የመሳሰሉ ምርቶች ዋጋቸው ታይቶ በማይታወቅ ደረጃ በጣም በመወደዱ የዩናይትድ ስቴትስ ገበሬዎች ዘር መዝራት ጀምረዋል። የአሜሪካ ድምጽ ዘጋቢ ኬን ፋራቦ ከኤሊኖይ ቺካጎ ከተማ ባጠናቀረው ዘገባ እንዳለው የእህል ምርት ዋጋ መወደዱ የገበሬውንም የሸማቹንም ወጪ መጨመሩ አይቀርም። ለዛሬ የአሜሪካና ሕዝቧ መሰናዶ ድርጅት ቆንጂታዬ እንደሚከተለው አሰናድተዋለች። የሰሜናዊ ኢሊኖይ ገበሬ ማርክተትል በቆሎና ቦሎቄ እየዘሩ ናቸው። ዘንድሮ ምርታችን ደህና ዋጋ ያወጣልናል ብለው ተስፋ ያደርጋሉ። ለረዥም ጊዜ በቆሎን በሁለት ዶላር እየሸጥን እንደምንም ከረምን። አሁንም በቆሎ አለን። ዛሬ ዋጋው ስንት እንደደረሰ ስመለከት 25 ኪሎ ጆንያ 8 ዶላር ገብተዋል። የቦሎቄም ዋጋ እንዲሁ በታሪክ ሆኖ በማያውቅ ደረጃ ሊባል ወደሚችል ዋጋ ከፍ ብሎላቸዋል መልካም ዜና ነው አዎ ግን ሌላ ሌላው ወጪም ሂሳብ ውስጥ መግባት አለበት ማዳበሪያውን ዘሩን እና የመሳሰለውን ግብዓት መግዣውን ማለታቸው ነው ያኔ በቆሎ በሁለት ዶላር በሚሸጥበት ጊዜ በ በሰማኒያ ዶላር የሚገዛው የዘር በቆሎ ወደ ግማሽ ሄክታር ለሚጠጋ መሬት ይበቃ ነበር አሁን መቶ አርባ መቶ ሀምሳ መቶ ስድሳ ዶላር እየገባ ነው ሁሉ ነገር በእጥፍ ጨምረዋል። ይህ የሆነበት ምክንያት በቆሎ፣ ቦሎቄና ስንዴ የመሳሰለው አቅርቦትና ማከፋፈያው ሰንሰለት አሁንም በዓለም አቀፍ የኮቪድ-19 ወረርሽኝ ሳቢያ ከገጠመው መዛባት ሳያገግም ሩሲያ በዩክሬን ላይ ያካሄደችው ወረራ ተጨምሮበት ይበልጡን አወሳስቦታል። የኢሊኖይ ክፍለ ግዛት የግብርና ቢሮ ከፍተኛ ኢኮኖሚስት የሆኑት ማይክ ዶርቲ እንዲህ ሲሉ ያስረዳሉ። በጥቁር ባህር በኩል ምንም አይነት ጭነት እየወጣ አይደለም ማለት ይቻላል። እንግዲህ ሩሲያ እንዳለ ውጭ ንግዷን የምትልከው በጥቁር ባህር ወደቦች በኩል ነው። ዩክሬንም እንዲሁ። ስለዚህ በዓለም ገበያ ከሚቀርበው ስንዴ ሰላሳ ከመቶው ቆመ ማለት ነው። የበቆሎ ገበያውም ላይ ተጽዕኖ አሳርፈዋል። ሩሲያ ባለም አቀፍ የነዳጅና የጋዝ ገበያም ቁልፍ ቦታ ያላት መሆኗን የኢሊኖዩ ከፍተኛ ኢኮኖሚስት ያነሳሉ። አሁን ግን በዩክሬን ላይ ያካሄደችው ባለው ጦርነት የተነሳ ማዕቀቦች ስለተጣሉባት ደንበኞቿ የኃይል ምንጭ የሚገዙበት አማራጭ እያፈላለጉ በመሆኑ ባለም አቀፍ ገበያው ላይ ያላት የአቅራቢነት ቦታ እየተዳከመ መሄዱ የነዳጅ ዋጋ እንዲወደድ ማድረጉን ነው የሚያስረዱት። ሁሉም ነገር ከኃይል ምንጭ ግብይቱ ጋር የተያያዘ ነው። ለማዳበሪያ ዋጋው ማሻቀብ መንስኤው የነዳጅ ዋጋ መጨመር ነው። እርግጥ ነው ገበሬዎች ሰብላቸውን ለማሳደግ በማዳበሪያ ይጠቀማሉ። ነገር ግን የገበሬ ማርክ ተትለንኪስ የሚሰረስረው እሱ ብቻ አይደለም። ለትራክተሮችና የጭነት መኪናዎቻቸው የሚያስፈልገው ናፍጣ ዋጋም ካለፈው ዓመት ወዲህ በእጥፍ ገደማ ጨምረዋል። በይበልጥ ወደ አረንጓዴ የኃይል ምንጮችን እንድንሻገር የሚፈለግ መሆኑን አውቃለሁ። ነገር ግን ሁሉም ገበሬ የሚጠቀመው በናፍጣ ነው። ስለዚህ የሚያስፈልገን ነዳጅ አሁን ሊገደብብን አይገባም። የምስራቅ አውሮፓው ጦርነት፣ ምዕራብ አሜሪካና ደቡብ አሜሪካን የመታው ድርቅ የነዳጅ ዘይት ዋጋን ውድነት ለመቋቋም ከበቆሎና ከቦሎቄ የሚወጣ ታዳሽ ጋዝ በይበልጥ ተፈላጊ የሆነ መምጣቱ አንድ ላይ ተደማምረው ለምግብ ዋጋ መወደድና ለግሽበት ምክንያት ሆነዋል። አርሶ አደሩ ማርክ ታትል ይናገራሉ። የዋጋ ግሽበቱ በጣም ከብዶናል። ስምንት ነው ዘጠኝ ወይም አስር ከመቶ እያሉ ነው። ከገበሬው አንስቶ እስከ ሸማቹ ያልነካው የለም። ዘንድሮ ደህና ገቢ ባገኝም ወጪም የዚያኑ ያህል ብዙ ነው። ለውጥ እንደማያመጣ ነው የሚሰማኝ። የሚሉት በዚህ ምክንያት ነው የሚገኘው ትርፍ ያው ከ20 ዓመት በፊት ጋር በጣም ተመሳሳይ ነው። ልዩነቱ እጅህ ላይ ብዙ ገንዘብ መያዝህ ብቻ ነው። ዛሬ የትራክተር ዋጋ 250 ዶላር ነው። በፊት በ80 ዶላር እንገዛ ነበር። በሰው የኑሮ ደረጃ ረገድ ብዙም የሚያመጣው ለውጥ አይኖርም። ዶላርስ ታስገባለህ፣ ታወጣለህ፣ አለቀ። ሩሲያ ዩክሬን ላይ እያካሄደችው ያለው ጦርነት የሸቀጥ ዋጋ ስርዓቱ ላይ ያስከተለው አንደምታ ይህን ይመስላል። ጦርነት ማንንም አይጠቅምም። ሰማዩ መሰናዷችን ደግሞ ሴቶችና ቤተሰብ ነው። በሰሜን ካሊፎርኒያ የሚገኙ ከሀያ በላይ የሚሆኑ የጤና ባለሙያዎች ገንዘብ በማሰባሰብ በሰሜን ኢትዮጵያ ለተጎዱ አራት የጤና ጣቢያዎች ወደ አርባ የኮንቴነር የሚጠጋ ቁሳቁስ ለመላክ ዝግጅታቸውን ጨርሰዋል። ኤደን ገረመው የቡድኑን አስተባባሪ የሆኑትን የጉበት ነቀላ ተከላ ይቅርታ፣ የጉበት ንቅለ ተከላ ሐኪም ዶክተር ቅድስት ኪዳኔ ይማምን አነጋግራ ያሰናዳችው ዘገባ ቀጥሎ ይቀርባል። ሄልፐርስ ኢን ኖርዝ ካሊፎርኒያ ወይም በሰሜን ካሊፎርኒያ የሚገኙ በጎ አድራጊዎች ቡድን ወደ ሀያ የሚጠጉ ኮሚቴዎችና ሌሎች አባላቶች አሉት። ቡድኑ በሰሜን ኢትዮጵያ የተፈጠረው ጦርነት በጤና ስርዓቱ ላይ ያሳደረውን ጫና ለመቀነስ ያለመ ሲሆን በሰሜን ካሊፎርኒያ ካለው የኢትዮጵያ ማህበረሰብ ጋር በመተባበር እየተንቀሳቀሰ መሆኑን የጉበት ንቅለተከላ ተከላ ሐኪምና የረዥም ጊዜ የበጎ ፍቃድ ልምድ ያላቸው የቡድኑ አስተባባሪ ዶክተር ቅድስት ኪዳኔ ይማም ይናገራሉ። ይሄ ቡድን የተሰባሰበበት ምክንያት ያው በሲቪል ዋር የተነሳ ሀገራችን ውስጥ ብዙ ውድመት ደርሰዋል። በተለያዩ አቅጣጫዎች የሄልስ ኬር ፈሲሊቲዎች እና ሆስፒታሎች፣ ክሊኒኮች ኮምፕሊት ጂስትሮ የሆነው ብዙ ሰዎች የሚታከሙበታተው መድኃኒቶች ጠፍቶ ሕፃናቶች፣ እናቶች ብዙ ክራይሲስ ላይ ስለነበሩ እሱን አይተን እኛም የቻልነውን ለሀገራችን መርዳት አለብን በማለት የኢትዮጵያ ኢትዮጵያን የሄልስኬር ፕሮፌሽናል ዶክተሮች፣ ነርሶች፣ የተለያዩ የጤና ባለሙያዎች ከኢትዮጵያ ኮሚኒቲ ጋር አንድ ላይ በመተባበር የሄልስኬር ወርከር ከኢትዮጵያ ኮሚኒቲ ጋር የኢትዮጵያ ኮሚኒቲ ደግሞ የሳንሆዜ፣ የሳንፍራንሲስ- የኦክላንድ፣ ሳን ፍራንሲስኮ፣ ሳክርመንቶ፣ ሴንትራል ቫሊ ሁሉንም ቀይጦ ኖርዘርን ካሊፎርኒያን አንድ ላይ ዩናይትድ ሆነን የቻናውን ፈንድሬዝ በማድረግ ስራዎች አገራችንን እንርዳ በማለት የሄልስኬሮችን ሪቢውልድ እና ሪስቶር አዳፕት አድርገን ሪቢውልድ እና ሪስቶር እናደርግ በማለት እንግዲህ ተነሳስተናል። አንድ ነገር ለመጨመር የሚፈልገው የኢትዮጵያ ኮሚኒቲ ከኛ ግሩፕ አንድ ላይ ከመገናኘታችን በፊት ብዙ ፈንድ ሬዝ እያደረገ ለኢትዮጵያ ብዙ ረድተዋል እነሱ የሚሰሩ ስራ ነበር። በዚህ በታህሳስ 2014 ዓ ም እንቅስቃሴውን የጀመረው ይህ ቡድን ከጤና ጥበቃ ሚኒስቴር ተመርጠው በተሰጡት በአማራ ክልል በሚገኙ አራት ትላልቅ የጤና ጣቢያዎች ላይ ስራውን ጀምሯል። ሆፍሊ ወደ አንድ ሚሊዮን ዶላር ሬዝ እናደርጋለን ብለን ነበር የተነሳ ነው። ያን ያህል ከበር የሚያደርግ ሆስፒታሎች በጣም የተጎዱ አንገብጋቢ እርዳታ የሚያስፈልጋቸውን እራሳችሁ መርጣችሁ ስጡን ብለን ከጤና ጥበቃ ጋር በኮላቦሬት በማድረግ ነው አራት ሀል ሰንተርን የሰጡን። እንግዲህ እስከ ሌላው የመጨረ ዴታ ያለን ምን ያህል ሆስፒታል ነው ከሆስፒታሎች ናቸው የተጎዱት፣ ጤና ጣቢያዎች የተጎዱት የሚለውን የጤና ጥበቃ ሚኒስቴር አማካሪ የሆነችው ዶክተር ማርታ ፕሬዘንቴሽን ሰጥታን ነበር። ወደ ምድ ጃንዋሪ ፌብሩዋሪ አካባቢ አትሊስት በዛ ታይም ላይ ወደ አምስት መቶ ሀያ ሶስት የጤና ሴንተሮች ናቸው ኮምፕሊት ዲስትሮይ የሆኑት ሆስፒታሎች ደግሞ ወደ አርባ እስከ ሀምሳ የሚሆኑ ሆስፒታሎች እኛ እንግዲህ አዳብት ያደረግነው አራት ጤና ሴንተሮች ነው ከአምስት መቶ ሀያ ሶስት ማለት ነው። ዛስ ለዛን ዋን ፐርሰንት ከአንድ ፐርሰንት ያነሰ ማለት ነው እንግዲህ ማግኒቱዱን ያሳየሽ እኛ አራት አዳብታ አድርገን እንረዳለን ብንልም አምስት መቶ ሀያ ሶስት ጤና ጣቢያዎች ናቸው የተጎዱት። በእነሱ ስር ደግሞ የተለያየ ሄልዝ ፖስቶችን ሰፖርት ያደርጋሉ። አሁን ለምሳሌ እኛ አዳብት ያደረግናቸው ሴንተሮች ወደ ኖርስ አማራ ሪጅን ነው። አጌን ራንደምሊ ነው ጤና ጥበቃ መርጦ የሰጠን። የተጎዱትን የትም ኦሮሚያም ሆነ አማራሚ ሪጅን ኤኒዌይ የተጎዱትን ስጡን ብለን አራት የተሰጠን ወሌ ጤና ጣቢያ፣ ሰቆጣ ጤና ጣቢያ፣ ጊራና ጤና ጣቢያ እና ብሆሮ ጤና ጣቢያ የሚባሉት ናቸው። እነዚህ በእያንዳንዳቸው ስር ሶስት፣ አራት፣ አምስት፣ ስድስት የሆኑ ጤና ሴንተሮችን ፖስትን ሳፖርት ያደርጋሉ አራቱ አድማጮቻችን የዚህን ሙሉን ቃለ ምልልስ በድረ ገጻችንና በዌብሳይታችን ላይ ታገኛላችሁ። ለዛሬ ያዝነው መሰናዶው በዚሁ ተጠናቀቀ። አብራችሁን ስላመሻችሁ እጅግ አድርገን እናመሰግናለን። ነገ በሌላ መሰናዶው እንገናኛለን። ሰላም ደህና ደሩ ደሩ።